የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች ለዛሬ በሳምንቱ ውስጥ ከተላለፉና ከመራረጥናቸው ዝግጅቶቻችን የተወሰኑትን ወደ እናንተ ይዘን መጥተናል በአጋጣሚ ሆኖ ወስድማ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድም በሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው ቃሉ ራሱ ሰምቼ አላውቅም ነበር። ወጣት ዘመናዊ የግብርና ባለሙያን ያሰማናችሁ፣ አብራችሁን ከቆያችሁ ሀሳቧን ትሰማላችሁ። ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለው ና ሀገሪቷን አሳድጋለሁ ጥሩ ጥሩ ነገር ካሰበ መለወጥ እንደሚችልና ና ሀገሪቷን መለወጥ እንደምትችል ነው እኔ የሚሰማኝ። ከተለያየ የኢትዮጵያ ክፍል መቀለ ዩኒቨርሲቲ ተመድበው ትምህርታቸውን ያጠናቀቁ ተመራቂ ተማሪዎች በዩኒቨርሲቲው ስለነበራቸው ቆይታና ቀጣይ እቅዳቸው ሀሳባቸውን አጋርተውናል። የኢትዮጵያ የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በ14ተኛው የምስራቅና የመካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው። ያሌሊት ሰዓት ላፊት ተነስቶ 17 ዓመት ሙሉ ሰው ላይ የሞተበት ውድድር ነበር። መቆጣጠሪያ ጌቱ ከበደን የሰማችሁት ይህን ድል ካጎናጸፉት የቡድኑ አባላት መካከል አንዱ ነው። አብራችሁን ከቆያችሁ ሌሎች ዝግጅቶቻችንን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። ከአሜሪካ ድምፅ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችን ይቀጥላል። ቀደም ሲል ወደ መረጥናቸው ዘገባዎች እናልፋለን። ኢትዮጵያ በመንግስትና በሕዝብ ንብረትነት የቆዩ ግዙፍ ድርጅቶችን በከፊልና ሙሉ በሙሉ ለግል ባህል ሀብቶች ለማዘዋወር በጥረት ላይ መሆኗ ከተሰማ ሰነባብቷል። ለመሆኑ ይህ ሂደት ምን ፋይዳና ስጋቶችን ይዟል? ሀብታሙ ስዩም ከመንግስት ተወካይና ባለሙያዎች ጋር ቆይታ አድርጓል። በመንግስትና ህዝብ ንብረትነት የከረሙ የንግድ ተቋማትን ወደ ግል ይዞታ የማዘዋወር ሂደት ለኢትዮጵያ አዲስ ጉዳይ አይደለም። በ1986 ዓ ምት የኢትዮጵያ ፕራይቬታይዜሽን ኤጀንሲ በተቋቋመ ማግስት በቀደመው የደርግ ዘመን በመንግስትና ህዝብ ንብረትነት የቆዩ ድርጅቶችን ለባለ ሀብቶች የማዘዋወር ስራዎች ተከናውነዋል። አዲሱ ጉዳይ ባለፉት ሀያ አምስት ዓመታት ኢትዮጵያ ከዝውውሩ መስኮት አረቃቸው የነበሩ ዘርፎችን አሁን ላይ በከፊልና ሙሉ በሙሉ ለማስቸጋገር መወሰኗ ነው። እንደ ዘርፍ ያው ገዢ ፓርቲ እስከመጠ አቅጣጫ በርካታ ዘርፎች ናቸው። ኤነርጂ፣ ሎጂስቲክስ፣ ባቡር፣ የኢንዱስትሪ ፓርኮች፣ ቴሌኮም እና ስኳር አየር መንገድ እነዚህም በሀሳብ ደረጃ ወደ ግል በከፊል ወይም በሙሉ ማዞሩ የኢትዮጵያ ፋይናንስ ሚኒስትር ዴኤታ እዮብ ተካልኝ ናቸው። የዚህን ውሳኔ ፋይዳ ወደ ኋላ ያጋዱናል። ከዚህ በፊት ግን ኢትዮጵያ ለዚህ ውሳኔ የበቃችበትን ምክንያት እንመርምር። ምክንያቱ የፕራይቬታይዜሽኑ ልክ ከፖለቲካው ለውጥ ጋር ተያይዞ ባለፈው ዓመት በፈረንጆች ማለት ነው ልክ የኢኮኖሚውም ላይ ተመሳሳይ የለም ሊብራል ለቀቅ የማድረግ ለውጥ ተከስቷል። ሜይንሊ የሀገሪቱ እዳ መጨመር፣ የውጭ ምንዛሪ እጥረት መከሰት፣ እንደዚሁም በመንግስት በጀት ላይ ጫና ማሳደራቸው ባለፈው አስራ አምስት ዓመት የተከተልነው የልማታዊ መንግስት ፖሊሲ ይሄ ነው ኮንቴክስቱ አሁን ወደ ፕራይቬታይዜሽን የገፋን። በተለያዩ የሀገርና ዓለም አቀፍ የዜና ተቋማት በምጣኔ ሀብት ጉዳዮች ተንታኝነት የሚታወቁትን በእንግሊዝ ኤደንብራ ዩኒቨርሲቲ የልማታዊ መንግስትና ፋይናንስ ተቋማት ውድድር ዘርፍ የዶክትሬት ተማሪም ናቸው አብዱል መና መሐመድን ነው የሰማ ናቸው። የኢትዮጵያ መንግስት የፋይናንስ ሚኒስተር ደኤታ ዶክተር ኢዮብ ተካልኝ በበኩላቸው የኢትዮጵያ መንግስት በግምገማ የደረሰባቸው መጣኔ ሀብት ተኮር ችግሮችን ለመቅረፍ ወደዚህ ውሳኔ መግባቱን እንደ አንድ ምክንያትነት ያነሳሉ። ሌላኛው ምክንያት ግን አንዳንድ ተቋማት አሰራራቸውን ከዘመናዊው ዓለም አሰራር ጋር እንዲያስማሙ እድልን ለመፍጠርም ነው አሰራራቸውን ማስተካከል ያስፈልጋል። ብዙ ዳ ያለባቸው አሉ። የአሰራር ድክመት እና መዘረከረክ የሚታይባቸው ነበሩ። ስለዚህ እነዚህን እንደ ማንኛውም ዓለም አቀፍ ኩባንያ ተወራሪ መሆን እንዲችሉ አሰራራቸውን ማንነቱን ማስተካከል ያስፈልጋል በሚል እንግዲህ ሁለት ሀሳቤ ነው። አንዱ ተቋማቱን ማስተካከል ነው። ከዚህ አንጻርም የመንግስት ልማት ድርጅቶች ኤጀንሲ እንደ ሆልዲንግ ኩባንያ ካምፓኒ ያልሆነ ግን ሆልዲንግ ኤጀንሲ ተብሎ ተቋቁሟል። ይሄ ኤጀንሲ በትኩረት እነዚህም ተቋማት የማሻሻል እና ዓለም አቀፍ ተወዳዳሪ እንዲሆን የማድረግ ስራውን ይሰራል። ከዚያው ጋር ተያይዞ ግን ወደ ግል መዞር የሚገባቸው በጥናት የተለዩ ወደ ግል የሚዞርበት አቅጣጫ ነበር የተቀመጠው። የኢትዮጵያ የአሁን ውሳኔ ሀገራዊና ዓለም አቀፍ ትኩረትን መሳቡ አልቀርም። እርምጃው አንዳንድ ዘርፎች ከእዝ መንፈስ ወጥተው ተወዳዳሪ አገልግሎት እንዲሰጡ ያደርጋቸዋል በሚል የመሞገሱን ያክል በአፈጻጸሙና ለእርምጃ የተመረጡ ድርጅቶችን ወቅታዊ አቅም በማየት የእርምጃውን ምክንያታዊነት የሚጠራጠሩትም አልጠፉም። የምጣኔ ሀብት ተንታኙ አብዱል መናን መሐመድ የእኒህን ወገኖች መከራከሪያ ያነሳሳሉ። የሚሸጡትን ድርጅቶችን ማየት ያስፈልጋል። ያሉበትን ኢንዱስትሪ ማየት ያስፈልጋል። የተወሰኑት መሸጡ አስፈላጊ ሊሆን ይችላል። የተወሰኑት በጣም መሸጡ ለምሳሌ እንደ ኢትዮጵያን ኤርላይንስ ያለው በጣም ተወዳዳሪ የሆነ በአለም አቀፍ ደረጃ ትልቅ ጥሩ አየር መንገድ ጥሩ ስም ያለው አየር መንገድ ነው። ሌሎችን ድርጅቶችን ስንመጣ እንደ ቴሌ ያለው ደግሞ በጣም ሞኖፖል የሆነ ጥሩ አገልግሎትም አይሰጥ፣ በጣም ቻርጅ የሚያረከስ ትምሮች የሆነ ተቋም ነው እና ይህ እንደዚሁ ፕሮጀክቶች አሉ። የሱካር ፕሮጀክት አለ። የማጣበሪያ ፕሮጀክት አለ። እንደዚሁም ደግሞ የችርቻሮ ውስጥ ሁላ መንግስት ገብቷል እና በተናጠልና በዝርዝር ማየት ያስፈልጋል። የቱ መሸጥ አለበት የቱ መሸጥ የለበትም በሚለው ጉዳይ ላይ በተናጠል ማጥናት ነው የሚሻለው እንጂ በአጠቃላይ ሆልሴል መሸጡ ተገቢ አይደለም። ዶክተር ኢዮብ ተካልኝ ግን የኢትዮጵያ መንግስት በከፊልና ሙሉ በሙሉ ለግል የሚያዘዋውራቸው ድርጅቶችን በተመለከተ እንደየዘርፉ ተጨባጭ ሁኔታ የሚነሱ ጉዳዮችና ችግሮችን እልባት በሚሰጥ ሁኔታ የማሸጋገር ሂደቱን ለመከወን እየተንቀሳቀሰን እንደሚገኝ ይሟገታሉ። ለግል ንብረትነት በከፊልና ሙሉ በሙሉ እንዲሸጋገሩ የተመረጡ ድርጅቶችን በአንድም ሆነ በሌላ የእንጀራ ቤት ያደረጉ ወገኖች በዚህ ሽግግር ወቅት ነባር ሕልውናቸውን እንዳያጡ ስጋቶችን የሚያነሱ አልጠፉም። አብደል መናን መሐመድን በድጋሚ እናምጣቸው። ፕራይቬታይዝ ሲደረግ ለግል ተቋማት ሲሸጡ የመንግስት የልማት ድርጅቶች ብዙ ጊዜ የሚገዙት ሰዎች ራሽናላይዜሽን ወይ ስትራክቸሪንግ ብለው ብዙ ንብረቶችን ወደ መሸጥ፣ ለምሳሌ ትርፍ መሬት ካለው ድርጅቱ ያንን ትርፍ መሬት መሸጥ፣ ንብረቶችን ወደ መሸጥ፣ ሰራተኞችን ወደ መበተንና በጣም ከባድ የሆነ ወጪ ቅነሳ፣ እነዚህ ድርጅቶች ለማስረፍ ነው የሚመጡት። የግል ድርጅቶች ናቸው፣ ዋና አላማቸው ትርፍ ነው። ሌላ ሞቲቭ የላቸው። ስለዚህ ትርፍ የሚያገኙበትን ማንኛውም ዘዴ የአገልግሎት ክፍያ ከመጨመር፣ ኳሊቲ ከመቀነስ፣ እንደዚሁም ሰራተኞችን ከማሰናበትና የነበሩትን ንብረቶች ከመሸጥ አይመለሱም። የፋይናንስ ሚኒስቴር ደኤታ ዶክተር እዮብ ተካሌ ግን ሂደቱ ያለውን የሥራና የሙያ መስክ የበለጠ እንዲያሰፋ በሀገሪቱ ከፍተኛ ቁጥር ያላቸውን ወጣቶችን ጨምሮ የበዛው የህብረተሰብ ክፍል ተጨማሪ የስራ ዕድል እንዲፈጠርለት የማድረግ የቤት ስራውን መንግስት እንዳልዘነጋ ይሟግታሉ። አዎ አዎ በጣም በዝርዝር ከታዩ ጉዳዮች አንዱ ይህኛው ነው። ያ ቅድም ያነሳውልህ የፖለቲካ አቅጣጫ አቅጣጫ ነው። በሰፍ በግርግፉ ግን ወደ የዘርፉ ስትመጣ በእያንዳንዱ ዘርፍ ምን አይነት አካሄድ መከተል አለብን የሚለው ጥናት ሲሰራ አሁን ያነሳቸው ጥያቄዎች እና አሳቢዎች ድምሩ ውስጥ ይገባሉ። ለምሳሌ የስኳር ኮርፖሬሽንን አስራ ሶስት ፕሮጀክቶች አሉት እነዚህን ፕሮጀክቶች በፕሮጀክት በፕሮጀክት ደረጃ በሙሉ ወይም በከፊል ወደ ግል የማዞሩ ስራ ምን አይነት ተጨማሪ ስራ ሊፈጥር ይችላል? አሁን ያሉ ኩባንያዎች እንዴት ሊመሩ ይችላሉ? ፕሮጀክት ዚ መፍጠር ይሄዳል። የሚለውን ዝርዝሮ ያየ ስለሚሆን የሰራተኛውን ስራ ባለቤትነት እና የአካባቢውን ህጹ ጠቃሚነት ከግምት ያስገባ ነው የሚሆነው። ሀብታሙን እናመሰግናለን ወደ ተከታዩ ዝግጅት ሀብታሙን እናመሰግናለን ወደ ተከታዩ ዘገባችን እናልፋለን። ኖላዊት ሽመልስ ትባላለች። እንግዳችን የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይም መሪ ወጣቶች መካከል አንዷ ሆናለች። የግብርና ሙያን ለወጣቶች ለማስተዋወቅ በማህበራዊ ድረገጾች ላይ ትጽፋለች። በአሁኑ ሰዓት በሩዋንዳና በኢትዮጵያ እየተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረመው ጋር ቆይታ አድርጋለች። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ እራሷን በማሳደግ የግብርና ግብአቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየቅኳት። በልጅነቴ ክረምት ሲመጣ አዋ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም። እንደውም ትላለች ሚገርምሽ በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት። እኔ እና ከአባቴ ጋር ነበርኩ አስታውሳለሁ አስታውሳለ ምንድነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በህልሜ መሆኔ ዘርሻ አማራለሁ ብዬ አስቤ አላውቅም፣ ፍላጎት ስላልነበር የመጀመሪያ መት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሪ በጣም እድለኛ ነኝ። የእውነትም የምሰራውም የምኖርበትም በደንብ እየተደሰጥኩበት ያለሁበት ትምህርት መስኩ ነው አግኝቻለሁ። አሁን የግብርና ስራውንም እንድትወጁ ያደረገሽ ምንድን ነው? ያው እንግዲህ እኛ ስራ እርሻ ትምህረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ እኛ በሃላፊነት ሁሉንም ነገሮች የምሰራው እና ለሀገራችን አየር ሁኔታ ተስማሚ የሆኑ ዝርያዎችን መምረጥ። ከዛ ደግሞ ከግብርና ሚኒስቴር ጋር ድሮ ከተመዘገቡ ዝርያዎች ጋር አነጻጽሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ። ከዛ ገበሬዎች ጋር ደግሞ የማላመድ ስራ እንሰራለን። እንዲሁም በተጨማሪ ምንሰራለሁኝ? የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እነሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪው፣ ትተክያለሽ፣ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል። እያንዳንዱን ለውጡን እያየሹ የምትሄጃቸው ነገሮች ናቸው እና በትክክል የገበሬው ሕይወት ሲለወጥ ልጆቻቸውን ትምህርት ቤት መላክ ሲችሉ ኑሯቸው ሲሻሻል ምናምን ልክ ለሀገርሽ ራሱ የሆነ ነገር የድርሻሽን እያበረከትኩ ነው ብለሽም ታስቢያለሽ። ለውጦችን ታያቸዋለሽ። እና እነዚህ ነገሮች ትልቅ እርካታ አላቸው ከምንም ነገር በላይ። ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ? አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንዲያውም በዚህ ዙሪያ ጥሴ እንዲዚ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁኝ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው? እርሻ እንዲህ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም እራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እኮ የሚባለው። ላይክ እንደዛ እየተባለ ስታድጊ የተከበረ ስራ መሆኑንም የሆኑ ነገር እንዳሉትም እያሰብሽ አታድጊም። እና እሱ እሱ ፓርት ብዙ በተለየ ከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልንዶችን ሁሉ ሽር አረጋለሁ ያገኘሁት አጋጣሚ ሁሉ ይህ መፍጠር የምፈልገው አመለካከት ሰው ላይ ምንድን ነው? እኔ የተደሰትኩበትን እኔ ያተረፍኩበትን ያህል ሰውም ሊያተርፍበት የሚችል የስራ መስክ መሆኑ ሰዎች እንዲረዱ ስልጠናዎችም ሲኖሩ እንደዚህ መስክ ቀኖችም ሲኖሩን ይሄ ምርቶችም ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱን ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች። በመጨረሻ ላይ መጨመር የምትፈልጊው ነገር አለ? አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደል? አፈስት ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት አስር እና ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል፣ ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይፈስላሉ። ለእነሱ ትንንሽ ገበሬዎች በተለይ እንዲህ ዐይነት ሊሰራ አልመሸከም በጣም ከባድ ነው የሚሆነው፣ በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው እና አርቨስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር ለምሳሌ ቲማቲምን ወደ ድልህ ወደ ካቻት ምናምን መቀየር እንደዚህ አይነት ትንንሽም ይሄ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገር ሆነዋል። ይህንን ነገር ሰዎች እንዲያስቡበትና በትክክል እንደ የቱ ጋር ብሰራ ሀገሬንም ራሴንም ይጠቅማለው ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር ፈልጋለሁ። ኖላዊትን እናመሰግናለን። መልሰን ደግሞ በሌላ ጊዜ ዘናት እንመጣለን። ወደ ተከታዩ ዘገባችን ስናልፍ በኢትዮጵያና በኤርትራ የሚገኙ ዘጋቢዎቻችን ከያሉበት አሰናድተው የሚልኩት ዘገባ የሚደመጥበት ሰዓት ነው። የዘጋቢዎች መስኮት ለዛሬ ተራው መቀሌ ነው። የሙልጌታ ጽባህ ነው። የመቀሌ ተመራቂ ተማሪዎች በዩኒቨርሲቲ የነበራቸውን ቆይታና በቀጣይ ያላቸውን እቅድና ተስፋ አነጋግሮ ተከታዩን ዘገባ አሰናድቷል። ከነጎዲያ መቀሌ ዩኒቨርሲቲ ከሚያስመርቃቸው ተማሪዎች መካከል ሀና መኮንን አንዷ ናት። ከአዲስ አበባ መጥታ በዩኒቨርሲቲው ሶስት ዓመታት የተማረችው ሀና ለቀዳሜው የምርቃት ሥነ ሥርዓት የመመረቂያ ጋውን ከትምህርት ክፍሏ እየወሰደች ነው ያገኘዋት። በመቀለ በቆየችበት ሶስት ዓመታት ከህብረተሰቡ ይሁን ከተማሪዎች ጋር ብዙ ባህል የተማረችበት ጊዜ እንደነበረ ትገልጻለች። ግቢ የነበረኝ ላይፍ በጣም ደስ ይላል። ከዚህ የምንማረው ከተለያየ ቦታ ከመጡት ተማሪዎች ጋ ነው። እሱንም ደግሞ ተቻችለን በመከባበር ባህላችንን ሼር በመደራረግ በቃ ደስ በሚል ሁኔታ ነው የተማርኩት ማለት ነው። ሀና በማርኬቲንግ ትምህርት ክፍል ነው በዲግሪ የምትመረቀው። በቀጣይ በሙያዋ ለመስራት እንደምትፈልግ ነው የምትናገረው። የመቀጠር እድልም ካለ ለመቀጠር፣ ካልሆነም ደግሞ መንግሥት የብድር ሁኔታ እድል እያመቻቸ ስለሆነ እሱን እድል ተጠቅመን ከጓደኞቼ ጋር ራሳችንንና ሀገራችንን ለመለወጥ አስበናል ማለት ነው። ተስፋ ነው የሚታየኝ። ሁሉም ሰው ከመንግስት ጎኖ ነው መስራት ካሰበ እና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለሁ ጥሩ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷም መለወጥ እንደምትችል ነው እኔ የሚሰማኝ በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ሶስት ዓመታትን ተምሮ ከነገ ወዲያ ለሚካሄድ የምርቃት መርሃ ግብር እየተዘጋጀ ያገኘሁትም ንጉሱ በቃል ይባላል ከአማራ ክልል እንደመጣ ነግሮኛል። የዩኒቨርሲቲ ቆይታው ብዙ ጓደኞች ያፈራበት መሆኑን ነው የሚገልጸው። መቀሌ ዩኒቨርሲቲ በነበረኝ የሶስት አመት ቆይታ ጥሩ የሚባል ቆይታ ነበረኝ። ከማህበረሰቡ ከዩኒቨርሲቲው አካልም እንዲሁም ከተማሪዎች ከሌሎችም፣ ማለትም ብቻ በዚሁ በትምህርቱ አጋጣሚ ካገኟቸው አካላት ጋር መልካም ቆይታ ነበረኝ። የተማሪውን የጋዜጠኝነት ሙያ ተግባራዊ በማድረግ የኢትዮጵያ ሕዝቦች የቆየ ትስስር በሚያጎለብት መልኩ ለመስራት ማቀዱን ይገልጻል። የሕዝቡ የነበሩ ትስስሮች አሉ፣ አሁን ላይ የሻከሩ በፊት ላይ ተሳስበ ተዋደ ተጋብተ ሁሉ ማለት ነው። ከተለያየ የምትኖር የሚኖርበት ሀገር ውስጥ ነው ያለ ነው። እኛ ያንን ለማስቀጠል እኔ በተማርኩበት ምንድን ነው የሚይዝ አካል አለ። እንደነገርኩ በጣም መጥፎ ነው ማለት የሚኖረው ፈተና ከባድ ነው። አንዳንዴ አብዛኛው ሚዲያዎች ስታይ አቋም አለው አይደል? አቋሙ እንድታራምድለት እንጂ ህዝቡ ተሳሰረ አልተሳሰረ ተዋደደ አልተዋደደ የሆነ ግድ የማይሰጡ አይነት ነገር አለ በአብዛኛው ስታየው ማለት ነው። እኔ እንደተማርኩበት እውነታ ነው ለህዝቡ የምታደርስ ስለዚህ ማህበረሰቡ የተቻለ እኔ በምሰራበት ሚዲያ የተቻለ ግንኙነት እንዲኖረው የተቻለ ቅርርብ እንዲኖረው እሰራለሁ። ሌላኛዋ በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ተመራቂ ተማሪ ማህሌት ግርማ ከኦሮሚያ ክልል ነው የመጣችው። ዩኒቨርሲቲው ራስህን መቻል እየተማርኩበት ነው ትላለች። በዩኒቨርስቲ ቆይታችን አንድ ተማሪ ሊገጥመውን የሚችለውን ቻሌንጅም እንዲሁም ደግሞ በዛ በቻሌንጅ ውስጥ መማር ያለብኝን ነገር በግሌ ተምሬ ያለሁ አስባለሁ። ብዬ አስባለሁ። ከቤተሰብ ርቀ ራሱ የሆነ ያህል ስትመጣ የለመድከውን ምቹ ኤሪያ ለቀ ስትመጣ በራሱ ብዙ ቻሌንጆች አሉት እና ከዛም በተጨማሪ ከብዙ ማህበረሰብ ጋር መኖር በራሱ ያለመድነው ነገር ስለሆነ ያንን እንዴት አድርገን መኖር እንዳለብን ህይወት በቀጣይ ስምል ታስተምረ እንደምችል ብዙ ትምህርት ሰጥቶኛል ብዬ አስባለሁ። ና ከማህበረሰቡ ጋር ስንመለከት ደግሞ መቀሌ በጣም ደስ የምትል የምትወደድ ህዝቡም ሰው ተቀባይ ነው። ደስ የሚል ግንኙነት ነበረ። ከሰላሙም አንጻር በጣም ደስ የሚል ጥበቃ ስለነበረ ይህን ሶስት አመት ሙሉ ያን ያህል የተጋነነ የተጋንነ ለህይወት ወር ለሆነ ነገር የሚያሰጋ ስጋት ሳይገጥመን እስካሁን ደርሰናል። እሷም በቀጣይ በምትሰራበት መገናኛ ብዙሃን ህዝብና ሀገር የሚጠቅም ስራ ለመስራት መዘጋጀቷን ትገልጻለች። ከጋዜጠኝነት ኤቲክስ አንዱ ጉዳትን መቀነስ የሚባሉ ነገሮችና አሁን ላይ የምናያቸው ነገሮች ሚዲያውም ያለውን ነገር ከማዳፈን የህዝቡን ጩኸት ወይም ረብሻውን ከማቀዛቀዝ ይልቅ ያንን ነገር የማራገብ ና ህዝቡን ሞር ስሜታዊ እንዲሆን ና እንትን የማድረግ ነገሮች አሉ። እኔ ግን ጉዳትን ለመቀነስ አንድን ነገር በታማኝነት ትክክለኛውን ኢንፎርሜሽን በማቀበል ግን ጉዳት የሚያመጡት ነገሮች ደግሞ በመቀነስ ሰው ወደ ስሜታዊነት እንዳይገፋፋ፣ ይባስ ጸብ አስጫሪ የሆኑ ሀሳቦችን ሚዲያው ከመቆስቆስ ይልቅ ያንን ቢተው እኔም በግሌ ያንን ለማድረግ ነው ማስበው። በምሰራው ስራ ከምንም ነገር ነፃ ሆኜ ትክክለኛ የሆነውን ነገር ለህዝብ መቆም እንፈልጋለሁ ና ስናየው፣ የሀገራችን ሁኔታ ተስፋ ያለው አይመስልም። ሰው እርስ በርስ ይጋጫል፣ ወንድም እህቱን ምናምን። ግን ብዙ ባሳለፍናቸው ዓመታቶች ባሳለፍናቸው መንግስታቶችም ብንመለከት የመጀመሪያ አይደለም ለኢትዮጵያያን እንደዚኝ ቻሌንጅ፣ ምናልባት አሁን ላይ ዲሞክራሲ ኦሪዮ ነገር አለበት በምንልበት ይሄ ነገር መከሰቱ ትንሽ ሊያስደነግጥ ማስቀመጥ ቢችልም ያን ሁሉ አልፈናል። ብዙ አይነት ስርዓቶችን አልፈን ዛሬ ደርሰናል። ስለዚህ ያን የረዳን ፈጣሪ ከእኛም ጋር ነው ብዬ አስባለሁ እና አሁን ያለውን ነገር የእኛም ድርሻ ተካቶበት ከፈጣሪ እርዳታ ጋር እንደገና ወደ ሰላም ወደ አንድነት እንደምንመለስ ተስፋ አለን። መቀሌ ዩኒቨርሲቲ ቅዳሜ ሐምሌ 13 2011 ዓመተ ምህረት ለ27ኛ ጊዜ ተማሪዎቹን ያስመርቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም። ጌታንና እንግዶቹን እናመሰግናለን። ቀጣዩ ዘገባችን ደግሞ ስፖርት ነው። ኢትዮጵያውያን የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በአስራ አራተኛው የምስራቅና የመካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው። ሀብታሙ ስዩም ዛሬ በስፖርት ወጉ ይህንን ድል ካጎናጸፉት የቡድኑ አባላት መካከል ከአንዱ ጋር ቆይታ አድርጓል። ይህ ኢትዮጵያውያን የስፖርት አፍቃሪዎች በደስታ ከሚያነሳሷቸው አፍታዎች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር በ1987 ዓ.ም በ14ኛው የምስራቅና መካከለኛው የአፍሪቃ የእግር ኳስ ጨዋታ ኢትዮጵያ የዋንጫ ባለቤት ሆነች ዚምባብዌን በፍጹም ቅጣት ምት በዕለቱ ብረተሰብ የኢትዮጵያ ቡድን ውስጥ ከነበሩት መካከል ጆሮአችን ውስጥ ዛሬም ድረስ የሚያቃጭሉ ስሞች አሉ ግብ ጠባቂው ተካበ ነበር አማኔ ለትራት አዱኛ በቀለ ብርሃኑ ዳኛቸው ደምሴ ሰለሞን ዮሐንስ ይህ ከፊት ለፊቴ የተቀመጠው ሽበት ጣል ጣል ያደረገበት የስፖርተኛ ቁመነው ዛሬም ያልተለየው ጎልማሳ የዚያ ባለታሪክ ቡድን አባል ነበር። ለጌቱ ከበደ ያ ውድድር ያተመው ትዝታ በቀላሉ የሚፋቅ አይደለም። ያ ሌሊት ሰዓት እላፊ ተነስቶ፣ እኔ በደርግ የመጨረሻው ዓመታት ነበረ። ሰዓት እላፊ ተነስቶ 17 ዓመት ሙሉ ሰውን ላይ የሞተበት ውድድር ነበር። መቆጣጠራቸው ፕሬዚዳንቱ ጠባቂዎች ጥለውት ወጥተው እስከ መጨፈር ተደረሰበትና በፕሬዚዳንቱ ግራና ቀኝ እንኳን ሲያይ ጠባቂዎቹ አጠገቡ እንዳሌሉ። ያን ያህል ህዝቡ ፕሬዚዳንቱ ላይ ጥላቻ ቢኖረውም ትኩረት ያደረገው ውጤቱ ላይ ስለነበር፣ ሙዚቀኛው ወታደሩ በሙሉ በደስታ ነበር ይገልጽ የነበረው። ኢትዮጵያ በ1962 የአውሮፓውያን አቆጣጠር ሶስተኛውን የአፍሪካ ዋንጫ ከሳመች በኋላ ትልቅ ስም ያለው ቀጠናዊ ውድድር ለማሸነፍ 25 ዓመታትን ጠብቃለች። ይህንን የማሸነፍ ጥም በቆረጠው ቡድን ውስጥ ለነበረው ጌቱ ከበደ ያድል ከስፖርት የሚሻገር መልእክት እንደነበረው የተረዳው ከጨዋታው ማብቂያ በኋላ ነው። ፕሬዚዳንቱ ውድድሩ እንዳለቀ በማግስቱ ሰኞ ቀን ወደ ዚምባብዌ ሄዱ ነበር ደ አፍሪካ ሆቴል ውስጥ ተቀምጠን እሳቸው እስከሚመጡ ቤተ መንግስት ተጋብዘን የመጨረሻው ቀን አግኝተውን ቤተ መንግስት ሰብስበውን የነገሩን እናንተ ለእኛ ለኢትዮጵያ ሕዝብ ትልቅ ነገር ያስመሰከራችሁልን ቢኖር የኢትዮጵያ ሕዝብ የበዘር ክፍፍል የሌለበት ኢትዮጵያ አንድ እንደሆነች በዚህ እግር ኳስ ጨዋታ እና ኢትዮጵያ በዘር እንደማትከፋፈል እንዳ ስላረጋገጣችሁልን መቶ ሺህ የሚይዝ ስቴዲዮም ሰራለሁ ብሎ አሁን የተጀመረው አዲስ አበባ ውስጥ ያለው ስታዲዮም እሳቸው በተናገሩት ወርቃማውን ድል ያስመዘገበው ቡድን አባላት በተካኑበት የስፖርት ተሰጦ ሀገራቸውን ለማገልገል የሚያበቃ ሁኔታ ግን በወቅቱ አልነበረም። ከቡድኑ አባላት መካከል ገሚሱ ለስፖርት ከተላኩበት ወደ ሀገራቸው ላለመመለስ መወሰናቸው ዛሬ ነዋሪነቱን አትላንታ ከተማ ላይ ያደረገው ጌቱ ከበደ ያስረዳል። በአመቱ መሰለኝ ወጣን። የጠፋ ነው ከግብፅ ጋር ነበር ጨዋታ። ያው እንግዲህ ላይ የህይወት ጉዳይ አለ እኔ አሁን በራሴ ሳስበ የዛኔ የፖለቲካ ችግር ነበረብኝ። ብያል አስብም ብዙም እንትን ስለማይለኝ ማለት ነው ስለማይወክለኝ ይሆናል። ወይ ኳስ ተጫዋች ስለሆንኩ በሰው ስለምታወቅ፣ ብዙም ሰዎች ስለሚያቁኝ፣ ጫናም ስለማይበዛብኝ ሊሆን ይችላል። እኔ በእኔ ግሩፕ የጠፉት ተካበ፣ እኔ፣ ሰለሞን፣ ዮሐንስ፣ ቸርኬ፣ በቀለ ብርሃን ሀገራችንን እኛ እንጎዳለን ብለን አስበን አናውቅ። የኑሮ ጉዳይ ስለሚያስቸግረን ነው። ኳስ መጫወት ቢበዛ በዛ 15 ዓመት ነው። ከዛስ በኋላ እኔ ሲጫወት የሚከፈለኝ 75 ብር ነው። 30 ዓመታት አለፉ። የምስራቅና መካከለኛው አፍሪካ ዋንጫ ገደል ግን መወሳቱ ቀጥሏል። ጌቱ የእነሱ ዘመን ድል የአፍሪቃን ዋንጫ ካሸነፉት የነ መንግስቱ ወርቁ ዘመን ድል ጋር እያነጻጸረ ሳይጋንን እንዳልቀረ በጨዋታ ደንብ ይሞግተኛል። እሱ ይህን ይበል እንጂ የዚያን ውድድር ተጽዕኖ ፈጣሪነት መናቅ አይቻልም። ሌላው ቀርቱ ጨዋታውን ያስተላለፈው ጋዜጠኛ ደምሴ ዳምጤ ድምፅ እንኳ ዛሬም በራዲዮ ጣቢያዎች ሞገድ ላይ ለማነቃቂያነት ይደመጣል። አንዳንድ የስፖርቱ ሰፈር አስተያየት ሰጪዎች እንደውም በ14ተኛው የምስራቅና መካከለኛው አፍሪቃ ዋንጫ ላይ የተሳተፈው ቡድን አባላት በዚህ ዘመን ያለውን የኢትዮጵያ እግር ኳስ አቅም ለማጠናከር የተቻላቸውን የሚያበረክቱበትን ቀን እንደሚናፍቁ ይናገራሉ። ጌቱ ግን ከዚህ ሁሉ በፊት ቅንነቱ መቅደም አለበት ይላል። በሩንም ይከፍትልህ ሰው መኖር አለበት። በር ዘግቶ ና ቢልህ ና፣ እኛም ጋር ሰልጥን፣ አጫዋ ተጫዋ፣ እርዳን ምናምን ቢልህ ውሸት ይሆናል። ያባሶ እኛ ሀገር ውስጥ መጀመሪያ ቀናነት መኖር አለ። ኢትዮጵያ ብሔራዊ ቡድን ብዙዎቹ እዚ 64 ፐርሰንቱ እዚ ነው የሚኖረው ሀገራቸውን እየገቡ በተለያየ እግር ኳስ በተለያየ አካባቢ ፉትቦልን ብናሳድግና በዘመናችን ጥሩ ነገር ብናይ ደስ ይለኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሀብታሙን እናንግዳው፣ እናመሰግናለን። የመጨረሻው ዝግጅታችን የሙዚቃ ምርጫ ነው። ራሄል ጌቱ ለጋቢና አድማጮች ምርጫ አላት። ጠሎብኝ እሱን ወድጌአለሁ፣ ካልመጣ እንዴት ሆናለሁ ነቅሶብኝ በእኔ ተከረመን ለምን ወደድሽው እንዳትሉኝ ደርሶበት ነይ እስኪ ፈደኝ ጠሎብኝ ሰላም፣ እንዴት ናችሁ? ድምጻዊት ራሔል ጌቱ እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝትናል። ሎኪኛል ጋብዣችኋለሁ። ከሳምንቱ የካቢና ዝግጅቶች የመራረጥናቸውን ዘገባዎች አስደምጠናችኋል። ለዛሬ ጊዜው በማብቃቱ እዚህ ላይ ፕሮግራማችን እንቋጨው። ሰላም፣ በደህና አደሩ። አብሬያችሁ ያመሸሁት ሲሆን ግርማ ነበርኩ። ከእኛ ጋር በሰኞ ምሽት መደበኛ ፕሮግራማችን እንገናኝ። ከራሄል ጌቱ ጋር ጥቂት ቆይታ አድርጉ። I'll bring is so love